እንደምናምሽታችሁልኛል። የተከበራችሁ አድማጮቼ፣ የትላንቱን የአስተናጋጅ ኢኳቶሪያል ጊኒ እና ጋና የግማሽ ፍጻሜ ግጥሚያ ዋርዞን ወይም የጦርነት ቀጠና ሲል ነበር የገለጸው የጋና ፉትቦል ፌዴሬሽን። በረብሻው ምክንያት ጨዋታው ለ30 ደቂቃዎች ያህል ተቋርጦ እንደነበር ተዘግቧል። ተጫዋቾች ከስታዲየሙ አካባቢ ከሚወረወርባቸው ፕላስቲክ የውሃ መያዣዎች ለመዳን ጥረት ሲያደርጉም ታይተዋል። የጋና ብሔራዊ ቡድን ደጋፊዎች ሸሽተው ከጎሉ በስተጀርባ ለመሸሸግ ሲጥሩና አድማ በታኝ ፖሊሶች አስለቃሽ ጋዝ ሲተኩሱና በስታዲየሙ ላይ ሄሊኮፕተር ሲያበሩ ታይቷል። ፕሬዚደንቱ ኩዌሲ ኒያታኪ በስታዲየሙ ውስጥ ለተፈጠረው ሁከት የኢኳቶሪያል ጊኒ ቡድን ደጋፊዎች ተጠያቂ ናቸው ሲሉ ድርጊቱን አውግዘዋል። በዚህ ሁሉ መሃል የሰው ሕይወት አለመጥፋቱ እንዳስገረማቸው እኚሁ የፉትቦል ፌዴሬሽኑ ፕሬዝደንት ለጋዜጠኞች ተናግረዋል። ግርግሩ ከበረደ በኋላ ጨዋታው ቀጠለና ጋና ሦስት ለዜሮ አሸንፏ ከትላንት በስቲያ ረቡዕ ኮንጎ ዲሞክራቲክ ሪፑብሊክን ሦስት ለአንድ ካሸነፈው አይቮሪ ኮስት ቡድን ጋር ለሁሉ የዋንጫ ፍጻሜ ግጥሚያ አልፋለች። የአፍሪካ ፉትቦል ኮንፌዴሬሽን ባለሥልጣናት የስታዲየሙን የድምፅ ማጉያ መሳሪያ በመጠቀም ተመልካቹ በጋና ተጫዋቾች ላይ ውርወራውን ካላቆመ ጨዋታውን እንደሚያስቆሙ አስጠንቅቀዋል። ድርጊቱ መላ አፍሪካን የሚያስወቅስ ነው ሲሉ ባለሥልጣናቱ የኢኳቶሪያል ጊኒ ቡድን ደጋፊዎችንም ወቅሰዋል። ቱርናሜንቱ በአጭር ጊዜ ውስጥ ተዘጋጅቶ እስካሁን በጥሩ ሁኔታ ሲሄድ ከቆየ በኋላ ይህ የዛሬው የተለየ ድንገት በጎውን ሁሉ አደብዝዟል ሲሉ ማዘናቸውን ገልጸዋል። ይህን የመሰለው ከባድና ወሳኝ ግጥሚያ በሚካሄድበት ወቅት ጸጥታውን ለማስከበር የፖሊስ ብቻ ሳይሆን የጦር ሰራዊት አባላትና የደህንነት ሰዎችን በብዛት መሳብ ነበረበት ሲሉ አዘጋጆቹን ወርፈዋል። የስታዲየም ወንበር ሳይቀር ተወርውሯል ወደ ሜዳ። ትላንት በጣም አሳዛኝ ድርጊት ነበር። ከአዘጋጀው ሀገር ከኢኳቶሪያል ጊኒ በስታዲየሙ የተመደቡ ፖሊሶች ቁጥር ሀምሳ እንኳ አይሞሉም ሌሎቹ ለሀገሩ እንግዳ የሆኑ ከአንጎላ የመጡ በመሆናቸው ሁኔታውን እንዴት መቆጣጠር እንዳለባቸው እንኳ አያውቁም። እናም የጋና ተጫዋቾችና ጎብኝ ደጋፊዎቻቸው የተተዉት ለእነዚህ ቁጡ ረብሸኞች በመሆኑ አንዳንዶች ተጎድተው ለሕክምና እርዳታ ወደ ሆስፒታል ሳይቀር ተወስደዋል። መጫወቻ ሜዳው ላይ ከተወረወሩ ቁሳቁሶች መካከል የመስታወት ስባሪና ድንጋይ ተገኝቷል። ጨዋታው ቢቀጥልም የተካሄደው በጣም ቁጥሩ አነስተኛ ተመልካች በነበረበት ሁኔታ ነው። ሕዝቡ ስታዲየሙን ለቆ ሄዷል። የመሰሉ አስነዋሪና አሳፋሪ ተግባር ወደፊት በየትኛውም ቦታ እንደማይደገም ተስፋ አለን። ለማብቃት ትላንት እንደ ገለጽኩት ዛሬ ጨዋታ የለም፣ እረፍት ላይ ናቸው። ነገ ለደረጃ ኢኳቶሪያል ጊኒ ከኮንጎ ዲሞክራቲክ ሪፑብሊክ፣ እሁድ አይቮሪኮስ ከጋና ለዋንጫ ይጫወታሉ። እንከታተላለን። جاری به جلاب کار نگردیم یا چونلوس کجاو سلمون کلینه این سلام ده ناکنیم